በድሬዳዋ ዩኒቨርሲቲ ከዛሬ ሳምንት ሰኞ ጀምሮ በተቀሰቀሰ ግጭት የመማር ማስተማር ሂደት ተቋርጦ ቆይቷል። አብዛኞቹ ተማሪዎችም ዩኒቨርሲቲውን ለቀው ወጥተዋል። ሆኖም እዚያው ግቢ ውስጥ በቀሩ ተማሪዎችና በዩኒቨርሲቲው አስተዳደር መካከል ትናንት በተደረገ ውይይት ትምህርት እንዲጀመር ተወስኖ ትምህርቱ ዛሬ በከፊል ተጀምሯል። የግጭቱን መነሻ ተማሪዎች አሁን የሚገኙበትን ሁኔታና የአካባቢውን ማህበረሰብ ሚና በተመለከተ የድሬዳዋ ሪፖርተራችን አዲስ ቸኮል ያጠናቀረው ዘገባ ቀጥሎ ይቀርባል። ባለፈው ሰኞ ታህሳስ ስምንት ሁለት ሺ አስራ አንድ ዓመተ ምህረት ምሽት የተጀመረው የድሬዳዋ ዩኒቨርሲቲ ግጭት በቀጣዮቹ ቀናት ተባብሶ የመማር ማስተማር ሂደቱን አስተጓጉሎት ቆይቷል። ሆኖም ዩኒቨርሲቲው ትላንትና እሁድ ታህሳስ አስራ አራት ቀን በዩኒቨርሲቲው ከቀሩ ተማሪዎች ጋር ባደረገው ለሚዲያዎች ዝግ የሆነ ውይይት ትምህርት ለመጀመር ተስማምተዋል። ዛሬ ጠዋት ወደ ዩኒቨርሲቲ ወጪ ለማጣራት ያደረኩት ሙከራ ሚዲያዎች ወደ ዩኒቨርሲቲ እንዳይገቡ የተጣለው ክልከላ ባለመነሳቱ ባይሳካልኝም ከግቢው ሲወጡ ያነጋገርኳቸው ተማሪዎች ግን ትምህርት በከፊል መጀመሩን አረጋግጠውልኛል። የሃይማኖት አባቶች፣ የተለያዩ ተቋም ተሰሚነት ያላቸውን ሰዎች እና ከተማሪም የተወሰነ ተወካዮችን አስገብቶ የተወሰነ ስብሰባ አድርጎ በዛ መሰረት ሰላም ይኖራል በሚል ነገ ክላስ ይጀመራል የሚል ማስታወቂያ በየዶርሙ እየዞረ በስፒከር አወጀ። ያው እንደምናየው ዛሬ ጠዋት ክላስ አለ ብለን ገባን። ተማሪ ፈርቶ አልገባም። የተወሰነ ተማሪዎች ግን ገብተን ተምረን አሁን እየወጣን ነው። በአሁኑ ሰዓት ከግማሽ በላይ የሚሆኑ ተማሪዎች ከዩኒቨርሲቲው ለቀው ወደ ቤተሰቦቻቸው እንደሄዱ ወይም ድሬዳዋ ከተማ እንደሚገኙ ተማሪዎች ይናገራሉ። አሁን ትምህርት የመጀመሩ ዜና ብዙ ተማሪዎችን ወደ ዩኒቨርሲቲው እንደሚመልስ ተስፋ ቢደረግም የኦሮሞና የሶማሌ ተማሪዎች ዋና ተዋና እንደነበሩበት በሚነገረው በዚህ ግጭት የሶማሌ ተማሪዎች ዩኒቨርሲቲውን መልቀቃቸው ስጋቱ እንዳይረግብ አድርጎታል። ሶማሌ ተማሪዎች አልገቡም። አሁንም ተማሪው ስጋት ላይ እንዲሆን ያደረገው ግማሹ ተማሪ ገብቶ ማለት፣ ግጭቱ ላይ የነበረው ከፊሉ አካል ገብቶ እየተማረ ከፊሉ ሳይማር እንዴት የሆነ ሰላም ይገኛለን በሚል ነው። አብዛኛው ተማሪ ላለመግባት የቀረው በዛሬ ሁለት መረጃ እንዲሰጡኝ የዩኒቨርሲቲ የህዝብ ግንኙ ዳይሬክተር አቶ አለማየሁ ዘዴን በአካልም በስልክም ለማግኘት ያደረጉት ተደጋጋሚ ጥረት አልተሳካልኝም። የድሬዳዋ ዩኒቨርሲቲ ግጭት አነሳስን በተመለከተ የተለያዩ አስተያየቶች ይሰጣሉ። የአሜሪካ ድምጽ ያነጋገራትና ስሟን መግለጽ ያልፈለገች አንድ ተማሪ ግጭቱ ሰኞ ታህሳስ 8 2011 ዓ ም በተማሪዎች መካከል በተፈጠረ አለመግባባት አንድ የሶማሌ ተወላጅ በመደብደቡ ጉዳይ የብሄር መልክ እንደያዘ ትናገራለች ሁለት ሁለት እና ያንን ኬስ ወደ ብሄርተኝነት ተቀይሮ ነው እንግዲህ በትልቁ የተስፋፋው ችግሩ ማለት ነው። ባለፈው ሳምንት በስልክ አናገዳቸው የነበሩት የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ ዘውዴ ግን ግጭቱ ሆን ተብሎ በታቀደ ሁኔታ የተቀነባበረ ሊሆን ይችላል የሚል እምነት አላቸው። የግጭቱ መንስኤ ሰኞ ዕለት ምሽት ከሶስት ሰዓት በኋላ እና ዶርም አካባቢ ያሉ ብሬከሮች ያሉ የመብራት ብሬከሮች እነሱን ብሬከሮች በማጥፋት ነው ሁከት ለመበጥበት ሙከራ የተደረገው። ማን ነው ይህን ያደረገው? ይህንን ያደረገው አካል እስካሁን ድረስ በፖሊስም ሊደርስበት አልቻለም። በተጠናና በተቀናጀ መልክ ነው የሚመስለው ድርጊቱ ተጠምቶ የተደረገ ነው የሚመስለው ከዛ በኋላ የጸጥታ አካሉ እዛ ጋር ደርሶ መቆጣጠርም አልቻለም። ምክንያቱም የተጠናና ታቀደ ስለነበረ ግርግሩን ከፍ አድርገውት የተወሰኑ ተማሪዎች ላይ አንድ ስድስት ተማሪዎች ላይም ጉዳት ደርሷል። ጉዳቱ ቀላል ቢሆን የአንድ ተማሪ ነው ትንሽ ከፎቅ ላይ የተወረወረ ተማሪ እሱ ትንሽ ጠንከራ ያለ ጉዳት ነው የደረሰበት። ሌሎቹ እንኳን አሁን በመልካም ጤንነት ላይ ይገኛሉ። እና በማግስቱ በቃ ያንን ወላሊ ጸጥታ አካል ወደ ከተወሰነ ሰዓት በኋላ ተቆጣጥሮታል። በማግስቱ ግን አቡ አልበረደም እንደገና ጽንፍ ይዞ ብሔር መልክ ወደ መያዝ ሄደና ግጭቱ የተባባሰ መጣ። በግጭቱ እርስ በርስ ከነበረው መደባደብና መፈነካከት በተጨማሪ ግጭቱን ለማብረድ የገቡ የፖሊስ አባላትም ድብደባ መፈጸማቸውና አስለቃሽ ጭስ መጠቀማቸው ተማሪዎች ግቢውን ለቀው እንዲሄዱ የራሱን አስተዋጽኦ ማበርከቱን የአካባቢ ነዋሪዎችና ተማሪዎች ይናገራሉ። የዩኒቨርስቲው አስተዳደር አስቀድሞ ረቡዕ እለት የኦሮሞና የሶማሌ ተወላጅ ተማሪዎችን በተናጠል አርብ እለት ደግሞ ሁሉንም ተማሪ ሰብስቦ በማነጋገር ግጭቱን ለማብረድ ያደረገው ጥረት የተፈለገውን ያለ ውጤት እንዳላመጠ ተማሪዎች ይናገራሉ። ትላንት እሁድ ያካሄዱ ሶስተኛ ውይይት ግን ውጤት ማሳየት የጀመረ ይመስላል። የድሬዳዋ ዩኒቨርሲቲ በቅርብ ዓመታት ነዋሪዎች በበዙበት ሰፈር ውስጥ የተሰራ አዲስ የሚባል ዩኒቨርሲቲ ነው። ይህም በአንድ በኩል የኦሮሞ ነዋሪዎች የሚበዙበት የገንደ ተስፋ ሰፈር፣ በሌላው ጎኑ ደግሞ ሶማሌ ነዋሪዎች የሚበዙበት የመርመርሳ ሰፈር መካከል የሚገኝ በመሆኑ የኦሮሞና የሶማሌ ተማሪዎች ግጭት ከተሰማ በኋላ የሁለቱ ሰፈር አንዳንድ ወጣቶች በግጭቱ ተሳታፊ መሆናቸውን በስብሰባ ላይ መነሳቱን ተማሪዎች ይናገራሉ። ያም ሆኖ የአካባቢ ነዋሪዎች ሸሽተው ከዩኒቨርሲቲ ወጡ ተማሪዎችን ሲንከባከቡ እንደነበር ሐሙስ ታህሳስ 11 ቀን ከዩኒቨርሲቲው አመራሮችና ከድሬዳዋ አስተዳደር ፍተጸታና ሕግ ጉዳዮች ቢሮ ጋር ባደረጉት ውይይት ተናግረዋል። ያ ችግር ሁለቱ መንደር ውስጥ ገብቶ መንደር ውስጥ ሌላ ችግር እንዳይፈጥር እኛ እኛ ጋር ያመጡ ወጣቶችን ሰብስበን ምሳ አብልተን እመልሳለን፣ እናንተም እናንተ ጋር ያደረሱ ወጣቶችን ሰብስቡና መልሱ ብለ ተደዋወቁ እና እንደዛ እኛ ማክሰኞ እለት ሰላሳ ተማሪ ተማሪዎች ምሳ አብልተን ለጸጥታ በበረታ ተጣስ ሰጠን ተመለሰ ትላንትና ያ ችግር ደግሞ ሲፈጠር ወደ ወደ ተማሪ አካባቢ ሰበሰበ። እነኚህ ተማሪዎች ኦሮሞ ብቻ አይደሉም፣ ሶማሌ ብቻ አይደሉም። አማራ፣ ጉራጌ፣ ትግሬ፣ ሀዲያ ወጥበ ከመቶ ተማሪዎች ብሔር ብሔረሰብ ናቸው እና እነዛ ተማሪ ምሳ ገዝተላቸው ለሚመለከተው ለሚመለከቱ አካል ተደዋውለን እነዛ ተማሪ ወደ ግቢ እንዲመለሱ አደረገኝ። ይሄን ያህል እንድታውቁልን አልፈልግም አፈልግም ባታውቁልን፣ ምሳሌ አለ። ምክንያቱም የኢትዮጵያዊነት ውጥቀት ኃላፊነት ስላለበት ግዴታችንም ስለሆነ ነው። የዩኒቨርሲቲው ተማሪ የመማር ማስተማር ሂደቱ በአግባቡ እንዲቀጥል የመንግስትና የገለልተኛ ጸጥታ ኃይሎች አስተማማኝ ጥበቃ ግድ ነው ይላሉ። ባለፈው ሳምንት በዩኒቨርሲቲው በተጠሩት የተማሪ ስብሰባ ላይ የተንጸባረቀውም ይሄው ነው። የዩኒቨርሲቲው የሕዝብ ግንኙነት ዳይሬክተር አቶ አለማየሁ በበኩላቸው ከአጎራባይ ሰፈሮች ወደ ዩኒቨርሲቲ ማንም እንዳይገባ አጥሮን ከማጠናከር ጎን ለጎን በቃውንም እንደሚያጠናክሩ ተናግረዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ከድሬዳዋ።